voice of America ሁለት ጋዜጠኞች ታስረውብኛል ሲል የኦሮሚያ ኒውስ ኔትወርክ በእንግሊዝኛው ምህጻረ ቃል ኦኤንኤን አመለከተ። ታሰሩ የተባሉት ጋዜጠኞች ደሱ ዱላ ና ዋቆኖሉ መሆናቸውን የቴሌቪዥን ጣቢያው ዋና ዲሬክተር አቶ ሶርሳ ደበላ ተናግረዋል። የኦሮሚያ መንግስት በበኩሉ ጋዜጠኞቹ የታሰሩት ከሙያዊ ስራቸው ጋር በተዛመደ ጉዳይ ሳይሆን ጥፋት በመፈጸማቸው ወይም በመፈጸም ተጠርጥረው ነው ይላል። ፀሐይ ዳምጠው ዝርዝሩ ይዛለች። ደሱ ዱላ እና ዋቆኖሌ የጣቢያ ጋዜጠኞች ባለፈው ቅዳሜ ማለትም ይካትት 28 2012 ዓ ም በቡራዩ ከተማ ፖሊስ ጣቢያ የታሰረ ሰው ለመጠየቅ ሄዶ እንደታሰሩ ነው የኦሮሚያ ኒውስ ኔትወርክ ዋና ዳይሬክተር አቶ ሶርሳ ደበላ ለአሜሪካ ድምፅ የገለጹት። ጋዜጠኞቹ ትናንትና ፍርድ ቤት ቀርበው የ አስራ አራት ቀን የጊዜ ቀጠሮ ተጠይቆባቸዋል ብሏል። አቶ ሶርሳም ጋዜጠኞቹ በምን ምክንያት እንደታሰሩ ለማጣራት የኦሮሚያ ኮሚኒኬሽን ቢሮ ኃላፊ አቶ ጌታቸው ባልቻ ጋር ደውለን ተከታዩ መልስ ሰጥቷል። ጋዜጠኛ በመሆናቸው ብቻ የታሰሩ ሰዎች እኔ እስከማውቀው ድረስ የለም። ፖሊስ አጣርቶ ጉዳዩን በወቅቱን ጥቦ ግልጽ የሚያደርገው እንዳለ ሆኖ የተያዙት በተፈጸመ ወንጀል ተጠርጥረው እጃቸው አለበት ወይንም ደግሞ ከለላ ሰጥቷል ወይ ደግሞ አስተባብረዋል ተብለው ተጠረጠሩት ናቸው እስካሁን እየተያዙ ያሉት፣ እንጂ በሙያቸው ብቻ እንዳልተያዙ ነው ያለን መረጃ የሚያሳየው ሙያቸውን ተጠቅመው ወንጀል ሰርቶ ከሆነም ደግሞ ያኔ ተጣርቶ ሲወጣው ለሁሉም ግልጽ የምናደርግ ይሆናል ማለት ነው። አቶ ጌታቸው አክለውም ጋዜጠኞቹ በፖሊስ የተያዙት በወንጀል ተጠርጥረው ሲፈለጉ እንደነበር እና እንደ አጋጣሚ ፖሊስ ጣቢያ ሲገኙ ተይዞ በተጠረጠሩበት ወንጀል ምርመራ እየተካሄደባቸው መሆኑን ነው የገለጹት ኃላፊው ተፈላጊ እስከሆኑና መያዝ አለባቸው እስከተባለበት ጊዜ ድረስ የችግ የህግ ጥሰት አለበት ብዬ አልወስድም። ይህንም በዚህ ደረጃ መውሰዱ ጠቃሚ ነው ብዬ ነው የማስበው። ስለዚህ የህግ በላይነት የማስከበር ጉዳይ በትኩረት እየተሰራበት የያዘበት ሁኔታ መኖሩን ነው ማምሳት የሚባል መንግስት በክልሉ ሰላም እንዲሰፍን የህግ የበላይነት ላይ ትኩረት ሰጥቶ እየሰራ ነው ያሉት ኃላፊው። ይህ እርምጃም የዚሁ ተግባር አካል ነው ሲሉ ገልጸዋል። ለአሜሪካ ድምጽ ሀይዳምጦ ነኝ ከአዲስ አበባ።